ከኤስቢኤስ አማርኛ ጋር ኖት። አቶ አቡላ አግዋ የኢትዮጵያ ህብረ ባህላዊ ድርጅት ለሰብአዊ መብቶች ሰብሳቢ፣ እንዲሁም አቶ ሰለሞን ከበደ የኢትዮጵያ ህብረ ባህላዊ ድርጅት ለሰብአዊ መብቶች ጸሐፊ። በቅድሚያ ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆናችሁ ስለቀረባችሁ እናመሰግናለን። በጣም እናመሰግናለን ማርታ እንደሚታወቀው በአባይ ወንዝ ላይ ፍትሀዊ አጠቃቀም ሊኖር ይገባል በሚል ርዕስ በያዝነው ወር መጀመሪያ ወይም ጁላይ አንድ ላይ ለአፍሪካ ህብረት በድርጅታችሁ ስም ደብዳቤ የጻፋችሁና አባሪውንም ለተለያዩ የዓለም አቀፍ ተቋማት እንደላካችሁ ይታወሳል። በአሁን ሰዓት የታላቁ ህዳሴ ግድብ የመጀመሪያው ክፍል እየተጠናቀቀ በመጣበት ወቅት፣ በሶስቱ አገራት መካከልም ውጥረቶች እየታየ ነው። በዚህ ታሪካዊ ወቅት ይህንን ደብዳቤ መጻፍ ምን አይነት አገራዊ ፋይዳ አለው ብላችሁ ትገምታላችሁ? ከአቶ አቡላ ብንጀምር የኢትዮጵያ ብሄር ብሄራዊ ሰብአዊ መብት ድርጅት የአባይ ጉዳይ የህሉና ጉዳይ ስለሆነ የኢትዮጵያ የሞት ሽረት ጥያቄ ጉዳይ በመሆኑ እጅግ በከፍተኛ በአንክሮ ሲከታተል የነበረ ድርጅት ነው። እና በዚህ መሰረት ማርች አስራ ስምንት ግልጽ ደብዳቤ ለአሜሪካ መንግስት ጽፎ እንደነበር ነው። እና የዚህ ደብዳቤ ዋና መንፈስ አንደኛ አሜሪካ ከታዛቢነት እንደገና ደግሞ በቀጥታ ወደ አደራዳሪነት፣ በሶስተኛ ደረጃ ወደ ውሳኔ ሰጭነት በሚሸጋግርበት ጊዜ ይሄ ነገር ትክክል አይደለም ብለን በመቃወማችን ለአሜሪካ መንግስት በቀጥታ ደብዳቤ አስገብተናል። ምክንያቱም የአሜሪካ መንግስት በወቅቱ ምንድን የል ነበረው አንደኛ ያለምንም ስምምነት ኢትዮጵያ የአባይ ወንዝ መሙላት አትጀምርም የሚል ትዕዛዝ ነው፣ ከነ ማስጠንቀቂያ ጭምር። ኢትዮጵያ ደግሞ ሉዓላዊ ሀገር እንደመሆኗ መጠን እንዲሁም ደግሞ በተጨማሪ ሰማንያ አምስት ፐርሰንት የአባይ ውሃ የሚፈሰው ከኢትዮጵያ በመሆኑ ኢትዮጵያ ሉዓላዊ ሀገር በመሆኗ መብት አላት በዚህ ዋ የመጠቀም እና በዚህ መሰረት ደብዳቤ አስገብተናል። ለተለያዩ አለም አቀፍ ድርጅቶችም አቋማችን ገልጸናል። ከዚህም በመቀጠል እንግዲህ ምንድን ነው ፈርስት ኦፍ ጁላይ ላይ ለአፍሪካ አንድነት ድርጅት ደብዳቤ አስገብተናል። ይህ ደብዳቤ ለማስገባት ያስገደደን በአንድ በኩል አንዴ ኢጅፕት ከድርድር እየወጣች ወደ አረብ እንደገና ደግሞ ከአረብ ሊግ ወጥታ እንደገና ደግሞ ወደ ተባበሩት መንግስታት ድርጅት የፀጥታ ምክር ቤት ሁለት ጊዜ ተመላልሳለች እና ይሄ ነገር በትክክል አስፈላጊ ስላልሆነ፣ በሁለተኛ ደረጃ ደግሞ የኢትዮጵያ ሉዓላዊነትን የሚደፋፍር ጉዳይ በመሆኑ ኢትዮጵያ እየጠየቀችው ያለችው ፍትሃዊ የውሃ አጠቃቀም ነው እንጂ ሁሉንም ውሃ ይጠቀማለሁ ብላ አይደለም የተነሳችው እና በዚህ መሰረት እንግዲህ ያው እኛ ይህን ጉዳይ በመቃወም በተለይ ደግሞ ለአፍሪካን አንድነት ድርጅት ያለን ድጋፍ ለመስጠት ደብዳቤ አስገብተናል። ይህ በምናደርግበት ጊዜ ደግሞ ምንድን ነው ኢጅፕት መጠቀም የምትፈልገው በአስራ ዘጠኝ መቶ ሀያ ዘጠኝ እና በአስራ ዘጠኝ መቶ ሀምሳ ዘጠኝ የናይል ዋ ስምምነቶች ተፈራርሟል። እነዚህ ስምምነቶች በሚፈራርሙበት ጊዜ ኢትዮጵያ አንደኛ በጉዳዩ ላይ አልተመከረችም። በሁለተኛ ደረጃ ኢትዮጵያን በጉዳዩ ላይም አልፈረመችም። በሶስተኛ ደረጃ ኢትዮጵያ ደግሞ የዚህ ስምምነቶች አካል አልነበረችም እና ብሪቲሽ፣ ኢጅፕት እና ሱዳን ናቸው እነዚህ ስምምነቶች የተፈራረሙት። በነዚህ ስምምነቶች መሰረት ምንም ማንም አገር በተለይ በአባይ ወንዝ ላይ ለመጠቀም በሚፈልጉት ፕሮጀክቶች እና ግድብ ለመስራት ቢነሱ የኢጅፕት ንጹህ ፍላጎትና የኢጅፕት ፍቃድ ማግኘት አለባቸው የሚል ስምምነት ነው እዛ ያለችው። ኢጅፕትም እስካሁን ድረስ የምታራምደው ይህ ስምምነት ነው። ወይራዝ ግን በሃያ አንደኛ መቶ ክፍለ ዘመን ይህ ስምምነት አይሰራም። ኢትዮጵያ ሉዓላዊ ሀገር ናት። የአባይ ወንዝ የመጠቀም መብትም አላት። ስለዚህ በዚህ መልኩ እንግዲህ ያው ፊታዊ የውሃ አጠቃቀም በተመለከተ ለአፍሪካን አንድነት ድርጅት ደብዳቤ አስገብተናል እና ስምምነቱ ደግሞ በአፍሪካ እንዲደረግና ወንዙም ያለው አፍሪካ ውስጥ ነው። በሁለተኛ ደረጃ ደግሞ ሶስቱ ሀገራት የአፍሪካ ሀገሮች ናቸው። ስለዚህ ይሄ ጉዳይ በተባበሩት መንግስታት ጸጥታ ምክር ቤት፣ በአረብ ሊግ፣ በምን በምን የሚታይ ሳይሆን በአፍሪካ ውስጥ መታየት አለበት። የአፍሪካ ሶሉሽን ያስፈልጋል። አፍሪካውያኖችም ደግሞ ውሳኔ ያስፈልጋል የሚል ዓላማ ተነስተን ነው ይህን ደብዳቤ ህጻፍ ነው። አቶ ሰለሞን የኢትዮጵያ ህብረ ብሔራዊ ሰብአዊ መብት ድርጅት እንደመሆኑ መጠን የውሃ አጠቃቀምንም ከሰብአዊ መብት ጋር እንዲታይ በሚል ነው ደብዳቤያችሁ ላይ አንድ ላይ ያሰፈራችሁትና። እስቲ ይህንም በተመለከተ ውሃን ከሰብአዊ መብት ጋር እንዴት ነው የምትገልጹት? በተለይ ደግሞ በአባይ ወንዝ ዙሪያ። አመሰግናለሁ። ማርታ፣ የኢትዮጵያ ሕብረ ባህላዊ ድርጅት ለሰብአዊ መብቶች የተመለከተው የሰብአዊ መብቶችንም ጉዳይ ነው። እነዚህ ሶስት ሀገሮች በተለይ ግብጽ ግጭት ለመፍጠር ዳርዳር የምትልበት በአደባባይም የተናገሩበት ሁኔታ ስላለ የእኛ ድርጅት በሰው እና በንብረት ላይ የሚያስከትለውን ጥፋት ጦርነት ለማንም የሚበጅ ባለመሆኑ የተነሳ ችግርን ሊፈታ የማይችል በመሆኑ ይሄንን በመመልከት ስጋት ስለነበረን ይህን ማሳወቅ ነበረብን እና የሰውና የንብረት ጉዳት እንዳይመጣ በዛ ፕሮቴክት እንዲደረግ በሚል በዚህ ደብዳቤ ውስጥ ይሄንንም ነው ለመግለጽ የፈለግነው ማለት ነው። እና የዚህ የአባይ ጉዳይ እንግዲህ በአፍሪካ ድርጅት ውስጥ እንዲታይ መደረጉ በጣም ጥሩ የሆነ ስቴፕ ነው። አሁንም ይሄንኑ ጉዳይ እየተነጋገሩበት ነው። ዛሬ ጠዋት በሰማሁት ዜና ጉዳዩ ገና እንዳላለቀ ግን በጥሩ ሁኔታ ላይ እየሄደ እንዳለ ነው የተረዳ ነው። ከዚህ በኋላ እንግዲህ የምንጠብቀው ሦስቱም ሀገሮች ተስማምተው ኢትዮጵያን በቅርብ ጊዜ የአባይን ውሃ መሙላት እንጀምራለሁ ባለችው መንገድ እንድትቀጥል ይደረጋል ማለት ነው። በአጠቃላይ የአባይ ጉዳይ የፖለቲካ ጉዳይ ሆኗል። ግብጾች በዓለም ደረጃ ኢትዮጵያን ሊጎዱ በሚችሉበት መንገዶች ሁሉ ሄደዋል። ከሀገር ውስጥ ካሉ አማፅያን ሰላምን ከማይፈልጉ ሰዎች ጋርም በመተባበር ከእነሱም ድጋፍ በማግኘት ብዙ ውጥንቅጥና ሰዎች እንዲሰደዱ እንዲገደሉ፣ ብዙ ብዙ አይነት ነገሮችን ለማድረግ እየተዘጋጁ የነበሩበት ሁኔታ ተከስቶ ነበረ። እንደዚህ አይነቱ ፖለቲካል ኢሹ ሆኖ መነሳቱ በአሁኑ ሰዓት ኢትዮጵያኖች ልዩ ትኩረት ሰጥተን ከመንግስት ቆመን የዚህ አባይ ጉዳይ እንደተጀመረ ማለቅ አለበት እና እዚህ ላይ አትኩረት ሰጥተን ኮንፈረንስ ለማካሄድ አስበናል። በአውስትራሊያ ውስጥ የሚገኙ ኢትዮጵያኖች በሙሉ የሚሰማቸውን ነገር እንዲገልጹ ትኩረት ለመስጠት ነው የፈለግ ነው የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን የህልውና ጉዳይ እንደሆነ ነው የሚነገረው። በኢትዮጵያውያን ለኢትዮጵያውያን እየተሰራ ያለ ታላቅ ግድብ ነው። በተለይ ደግሞ የኃይል ማመንጨትን በተመለከተ ኢትዮጵያውያን ከዚህ ተጠቃሚ እንደሚሆኑ ነው የሚነገረው። በዓለም ዙሪያ ያሉ ኢትዮጵያውያን ኢትዮጵያ ውስጥም ያሉትን ጨምሮ ምን ማድረግ ይጠበቅባቸዋል ብላችሁ ትመክራላችሁ አቶ አቡላ? በጣም ጥሩ ጥያቄ ነው ማርታ። አንደኛ የአባይ ጉዳይ የህልውና ጉዳይ ነው። የአባይ ጉዳይ ደግሞ የልማትና የእድገት የብልጽግና ጉዳይ ነው። የአባይ ጉዳይ የመሻሻል ጉዳይ ነው እና ይህ የመሻሻል እና የእድገት ጉዳይ የብልጽግና ጉዳይ የሚጠላ ማንም ኢትዮጵያዊ ካለ አይ ዶን ቲንክ። ምናልባት እንግዲህ ሌሎች የተለያየ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ዌራዝ ግን እንደ ኢትዮጵያውያን ምን ይጠብቅብናል የሚለው ነገር ሲነሳ፣ አንደኛ እያንዳንዱ ኢትዮጵያዊ ባለበት አካባቢ ለአባይ ደጀን ሆኖ መቆም እንዳለበት ነው። በዲፕሎማቲክ ደረጃ፣ በሁለተኛ ደረጃ ደግሞ የሚመለከታቸው ክፍሎች ስለ አባይ ጉዳይ የመግለጽ የመጻፍ፣ እና በዚያም በሚዲያ የማስተላለፍ ኃላፊነትን ይጠብቅብናል። በሶስተኛ ደረጃ ቦን በመግዛት በተለይ ደግሞ የተጀመረው ስራ ዳር ለማድረስ እንደገና ደግሞ ከዛም በተጨማሪም ደግሞ ውጤቱ ለማየት እያንዳንዱ ኢትዮጵያዊ በዚህ በኩል ማድረግ የሚገባ ሁሉ ማድረግ እንዳለበት ነው። ከዛም በተጨማሪ ደግሞ በተለይ ዶኔሽን እርዳታ፣ ለመስጠት ገንዘብ ለመስጠት አቅም ያላቸው ኢትዮጵያውያን በዚህ በኩል በጋራ መረባረብ ይገባናል። ምክንያቱም የአባይ ጉዳይ የህሊና ጉዳይና የማንነት ጉዳይ ስለሆነ የሀገር ጉዳይ ስለሆነ ለማንም ልንተው ለመንግስት ብቻ ልንተወ ጉዳይ ሳይሆን እያንዳንዳችን የሚመለከተን ጉዳይ ነው ማለት ነው። ስለዚህ በጋራ ተረባርበን፣ በጋራ ተነሳስተን፣ በጋራ አንድ ላይ ሆነን ልክ በአድዋ ላይ እንዳስመዘገብ ነው አባቶቻችን እና አያቶቻችን እንዳስመዘገቡት ድል በአባይ ላይ መደገም ይኖርብናል። ለማለት ፈልጌ ነው። አቶ ሰለሞንስ በተለይ ደግሞ ኢትዮጵያውያን የታላቁን የኢትዮጵያን ሕዳሴ ግድብ ከዳር ለማድረስ ምን ይጠበቅባቸዋል ብለው ይመክራሉ? በተለይ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያን። ማታ አመሰግናለሁኝ። በተደጋጋሚ የሚነሳው ነገር ቦንድ መግዛት፣ ገንዘብ መስጠት፣ ያው በእርዳታ መልክ ዶኔት ማድረግን ይጠይቃል እና በዲፕሎማቲክ ረገዱም ኢትዮጵያኖች በያሉበት ሁሉ ኮሚኒቲዎችም ማህበራትም ሁሉም በግለሰብም በድርጅትም ቢሆን ከፍተኛ የሆነ አስተዋጽኦ ሊያደርጉ ስለሚችሉ መስራት ከቻሉ ቢሰሩ በጣም ጥሩ ነው። ውጤቱ ጥሩ ስለሚሆን አይ የኛ ድምፅ ብዙ አይሰማም፣ ብለው ከማለት ማድረግ ከቻሉ ቢያደርጉ ጥሩ ነው፣ በግለሰብም በድርጅትም መልክ ማለት ነው። ቅድም እንደጠቀስኩት የአባይ ጉዳይ ፖለቲሳይዝድ ሆኗል ሲባል የኢትዮጵያን እድገት የሚጻረሩ ብዙ ኢንተርናሽናል ሀይሎች አሉ። በተለያየ ዘመን የታየ ነው። ኢትዮጵያ አደገች ማለት በዚህ አባይ ጉዳይ ኤሌክትሪክ ፓወር ከመጣ ሶይሏን ኮንሰርቭ ካደረገች በተለይ በአሁን ሰዓት የ ችግኝ ተከላው ሊያስፈራቸው ይችላል። የአፈሩንም ላያገኙ ይችላል፣ በአባይ የሚጓዘውን አፈር። ስለዚህ ይሄ ኢንተርናሽናል ተጽዕኖ በኢትዮጵያ ላይ የሚመጣው እድገቷን ለመገደብ የሚደረግ ነገር ነው። ይህንን መንቃት አለብን፣ ማወቅ አለብን። ኢንተርናሽናል ኮንስፓይረሲ አለ፣ በተለይ በኢትዮጵያ ላይ። ኢትዮጵያ ካደገች ሌሎችም አፍሪካኖች ኢንፍሉዌንስ ሊኖራት ይችላል ማለት ነው። በነጻነቱም ጉዞ ያሳየችው ሁኔታ ስላለ ማለት ነው። ስለዚህ ይህንን ነገር ለመክተት ሁላችንም በየቀኑ አንዳንድ ነገር ሰርተን ማደር ይገባናል ብዬ አምናለሁ። አባይን በተመለከተ ለዚህ ነው እኛ ኮንፍራንስም ለማዘጋጀት ያሰብነው። አንድ ፍላየር አዘጋጅተን በትነናል። በዚህ ጉዳይ ላይ ብዙ ኢትዮጵያኖች እንዲገነዘቡ እርስ በርስ በመማማር የአባይ ኢሹ ውሃ መገደብና ኤሌክትሪክ ማመንጫት ብቻ አይደለም ከዛ ያለፈ ብዙ ብዙ ብዙ ነገሮችን ያዘለ ጉዳይ ነው። ስለዚህ አባይ ኦልሞስት የደም ስራችን ነው፣ የእድገታችን የደም ስር እንደሆነ ነው። አባይን በተመለከተ የመጡብን መዘዞች አሉ። እነዛ ሁሉ አመጣጣቸው እንዴት ልንቆጣጠራቸው እንደምንችል በግለሰብ በዜግነት ድርሻችን ሁሉ ማድረግ የሚገባንን እንድናደርግ እንድንነቃ የሚያስችለን ስብሰባ ኮንፍራንስ ለማድረግ ነው እየተዘጋጀን ያለ ነው። ስለዚህ አሁንም እያንዳንዱ ኢትዮጵያዊ በራሱ ጥረት በምንሰራበት አካባቢ፣ በጓደኞቻችንም ይሁን ባለንበት ማንኛውም ድርጅት ውስጥ ይሄንን ኢሹ ካፋችን መነጠል የለብንም እና በዚህ አይነት መንገድ ለልጆቻችንም እያስተላለፍን የምንሄድበትን ሁኔታ እንፈጥራለን። ስለዚህ ድራማዎች ቢዘጋጁ፣ በዚህ ላይ ጽሁፎች ቢዘጋጁ፣ ግጥሞች ቢዘጋጁ፣ አስተማሪ የሚሆኑ ነገሮች ናቸው እና አባይን እንደቀላል አንየው አባይ ትልቅ ኢሹ ነው። ትልቅ ጉዳይ ነው ለኢትዮጵያ እድገት በጣም በጣም ጠቃሚ የሆነ ጉዳይ ነው። ስለዚህ ይህንን ሁኔታ ሁላችንም እንድናጤነው ያስፈልገናል ለማለት ነው። ማርታ ጨምሮ የሚፈልገው ነገር አለ። የአባይ ጉዳይ ኢጅብቶች ወይንም ደግሞ ግብጾች ሲወለዱ የአባይ ልጅ ነኝ ብሎ ነው የሚሉት። ሲያድጉም ሲሸመግሉም የአባይ ሰው ነኝ ነው የሚሉት። እኛ ግን ኢትዮጵያውያን የአባይ አባት ምን ማለት ይገባናል። ምክንያቱም ምንጩ ከኛ ነው እና ግብጾች የእኛ ልጆች ናቸው ማለት ነው። ሊያክብሩን ይገባናል ይገባቸዋል። በሌላ በኩል ስለዚህ ይህ ሀሳብ በቀጥታ ወደ ህብረተሰቡ መሄድ አለበት። አባይ የሕልውና ጉዳይ ነው። ግብጾች አባይ የደም ስር ነው የሚሉ ከሆነ ለእኛ ደግሞ አባይ ደም ነው ማለት ነው። እነሱ ደግሞ የአባይ ልጆች ከሆኑ እኛ የአባይ አባቶች ነን። ምክንያቱም መነሻ ከኛ ስለሆነ ሰማኒያ አምስት ፐርሰንት የአባይ ውሃ የሚሄደው ከኢትዮጵያ ነው። ስለዚህ ይህ ሀሳብ በቀጥታ ለወጣቶች ልክ አቶ ሰለሞን ቅድም እንዳለው በድራማ በስብሰባ አንዳንድ ጽሁፎችም የሆኑ በማስተላለፍ በሚዲያ እንዲገነዘቡትና እንዲያውቁት ያስፈልጋል። ምክንያቱም ከምንኮራባቸው ነገሮች አንዱ ማንነታችንም ደግሞ ከምንገልጽባቸው ነገሮች አንዱ እና ዋናው አባይ ነው። ስለዚህ ይህ ምልክት በትክክል ለህዝብ መድረስ አለበት እና በዛ ደግሞ ልንኮራ ይገባናል። መነሻው ከእኛ ነው። ዋውም የእኛ ነው። አፈሩም የእኛ ነው። ኤቭሪቲንግ የእኛ ነው። እኛ ደግሞ የዚህ ሁሉ ወንዝና መሬት አባትንን ስለዚህ መሆን ያለበት ግብጾች ለአባታቸው ክብር መስጠት አለባቸው፣ ክብር ለኢትዮጵያ፣ ክብር መስጠት አለባቸው እንጂ ጦር በማዘዝ እና እንዲ እናደርጋለን የሚሉ ነገር ራሱ አያዋጣም። እና ይሄ ነው ለማለት ተፈለጉት። በጣም ነው የማመሰግነው አቶ አቡላ አጉዋ፣ የኢትዮጵያ ህብረ ባህላዊ ድርጅት ለሰብአዊ መብቶች ሰብሳቢ፣ እንዲሁም አቶ ሰለሞን ከበደ፣ የኢትዮጵያ ህብረ ባህላዊ ድርጅት ለሰብአዊ መብቶች ጸሐፊ ስለነበረን ጊዜ በጣም እናመሰግናለን። ላይክ ያድርጉ፣ ያጋሩ። አታዩኒስቱ ኤስፔስ አማርኛ በፌስቡክ